የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አብዛኛዎቹ ህዝቦቻቸው የእስልምና ሃይማኖት ተከታዮች ከሆኑ ሰባት አገሮች ስደተኞች እንዳይገቡ ያስተላለፉት የክልከላ ትዕዛዝ ትክክለኛነት እያሟገተ ነው። የመብት ተሟጋቾች ግን ህጋዊ እርምጃ እንዲወሰድ ግፊት ማድረጋችንን አናቆመም ብለው ዝተዋል። ሰሞኑን በተለያዩ የዩናይትድ ስቴትስ አውሮፕላን ጣቢያዎች ብዙ መቶዎች መያዛቸውን ተከትሎ የተቃውሞ ሰልፎችም ቀጥለዋል። ዲሞክራቶችም ደግሞ የፕሬዝዳንቱን የኢሚግሬሽን ማገጃ ትዕዛዝ ተፈጻሚ እንዳይሆን የሚከለክል ህግ እናወጣለን እያሉ ነው። የቪኦኤ ዘጋቢዎች ዝላቲካ ሆክ፣ መሐመድ ኦላድ፣ ጄምስ በቲ ሰኪብ ኢዝላም ያጠናቀሯቸውን ዘገባዎች ቆንጅት ታዬና አሉላ ከበድ ያቀርባሉ። የአገር ደህንነት ሚኒስትሩ ጆን ኬሊ በጣም ጥቂት ከሆኑ ችግሮች በስተቀር ሁሉም ነገር በጥሩ ሁኔታ እየሄደ ነው ብሎኛል ሲሉ ዛሬ ፕሬዚዳንት ትራምፕ በተከታታይ በትዊተር አማካኝነት ባስተላለፏቸው መልእክቶች ገልጠዋል። አውሮፕላን ጣቢያዎች ላይ የተፈጠረውም ትልቁ ችግር ዴልታ አየር መንገድ ላይ የደረሰው የኮምፒውተር ብልሽት በተጠቃሚ ሰልፈኞችና በኒውዮርኩ ሴናተር ቼክ ሹመር እንባ ምክንያት ነው ሲሉ ነው ፕሬዚዳንቱ የተናገሩት። ሴናተሩ ትናንትና እሁድ ለሚስተር ትራምፕ የማስፈጸሚያ ትዕዛዙን እንዲቀለብሱ ተማጽኖ ባሰሙበት ወቅት እንባ ሲተናነቃቸው ታይተው ነበር። ሚስተር ትራምፕ ባለፈው አርብ የፈረሙት ይህ የኢሚግሬሽን ማስፈጸሚያ ትእዛዝ ለአንድ መቶ ሀያ ቀናት ስደተኞችን መቀበል እንዲቋረጥ ከኢራን፣ ከኢራቅና ከሶሪያ፣ ከሶማሊያ፣ ከሱዳን፣ ከሊቢያና ከየመን የሆኑ ሰዎች እንዳይገቡም ለሦስት ወራት እንዲታገድ ያዛል። የዚህ ትእዛዝ አፈጻጸም ታዲያ በተለይ በዩናይት ስቴትስ አውሮፕላን ጣቢያዎች በፈጠረው መደነጋገር ሕጋዊ የመኖሪያ ፍቃድ ወይም ግሪን ካርድ ያላቸው አንዳንድ መንገደኞች ጭምር ለተጨማሪ ጥያቄ የተወሰዱበት ሁኔታም ነበር። በፕሬዝዳንቱ የእገዳ ትእዛዝ ኢላማ ከተደረጉት አገሮች የተነሱ አንዳንድ መንገደኞች ወደ አሜሪካ በሚደረጉ በረራዎች እንዳይሳፈሩ የተከለከሉም አሉ። የሶሪያ ፓስፖርት የያዘው ናይን ዜይን ትናንት እሁድ ከኢስታንቡል አታ ቱርክ አውሮፕላን ጣቢያ ወደ ሎስ አንጀለስ በሚበራ አውሮፕላን ሊሳፈር ሲል ተከልክሏል። ከሁለት ቀን በፊት የተመታለት ቪዛም አልጠቀመውም። ባለቤቴና ልጄ ያሉት ዩናይትድ ስቴትስ ነው። ልጄ የአሜሪካ ዜጋ ነው። ይህ ቀን እስኪመጣ ሁለት ዓመት ሙሉ ጠብቀን ጠብቀን እድሉን ስናገኝ አሁን ደግሞ የሶሪያ ፓስፖርት ስላያስኩኝ ከለከሉኝ። ሱዳናዊቱ ፋቱማ አቡል ካሲምም ካታር ላይ ወደ ዩናይት ስቴትስ ልትሳፈር ስትል የአውሮፕላን ጣቢያው ባለሥልጣናት ከልክለዋት ወደ ሱዳን መመለስ ግድ ሆኖባታል። እኔ እንደማስበው ይህ ውሳኔ ለሱዳን ዜጎች፣ ለሙስሊሞች ፍትሐዊ አይደለም አሜሪካ ለሰብአዊ መብቶች የቆመች ከሆነች ለእኛም መብቶች ልታስብልን ይገባል። ጊዜያዊው የኢሚግሬሽን እገዳ ትዕዛዝ ህጋዊ የመኖሪያ ፈቃድ ማለት ግሪን ካርድ ያላቸውን በዝርዝሩ ውስጥ ያሉትን ሰባት ሀገሮች ተወላጆች አይመለከትም። ይሁን እንጂ ትዕዛዙ በወጣበት ጊዜ ከአሜሪካ ውጪ የነበሩ ተመልሼ መግባት ባይፈቀድልኝስ የሚል ስጋት አድሮባቸዋል። ኢራቃዊቱ ባያን አህመድ አንዷ ነች። ራጃ ሪየእእህቴ ልጅ ለእረፍት ከአሜሪካ መጥታለች። ኢራቅ ካሉ አሜሪካውያን ጋራ በአስተርጓሚነት ስሰራ ነበርና በዚያ ነው አሜሪካ ውስጥ በጥገኝነት እንድትኖር ፍቃድ የተሰጣት። አሁን ግን ተመልሳ መግባት ይፈቀደላት ይሆን ወይስ በሽብርተኝነት በተያያዘው ምክንያት ትከለከል ይሆን? ጭንቀት ውስጥ ነች። የአገር ደህንነት ሚኒስትሩ ጄኔራል ጆን ኤፍ ኬሊ በትላንትና ዕለት አዲሱን ፖሊሲ ግልጽ ለማድረግ በሚል ባወጡት መግለጫ ሕጋዊ የመኖሪያ ፈቃድ ያላቸው ሰዎች ወደ ሀገር ውስጥ መግባት መቻላቸው የአገሪቱ ብሔራዊ ጥቅም አካል ነው ብለው የሚያምኑ መሆናቸውን ገልጠዋል። ይሁንና የአገር ደህንነት ሚኒስትር መስሪያ ቤት ይፋ ባደረገው ሌላ መግለጫ መንግስት ለብሔራዊ ደህንነት አስጊ ሆኖ ባገኘ ጊዜ የሰጠውን ቪዛ መልሶ የመውሰድ መብቱ የተጠበቀ ነው ብለዋል። ይህም የተሰማው በኒውዮርክ ክፍለ ግዛት የፌዴራል ፍርድ ቤት ተቀባይነት ያለው ህጋዊ ቪዛ ተጠቅመው ከዩናይትድ ስቴትስ አውሮፕላን ጣቢያዎች የደረሱ ህጋዊ የመኖሪያ ፈቃድ ያላቸውም ሆኑ ተቀባይነት ያገኘ የስደተኛ ማመልከቻ የያዙ ሰዎችን ወደሚመጡበት አገር የመመለስ እርምጃ ላይ ጊዜያዊ እገዳ የሚደነግገውን የአስቸኳይ ጊዜ ትዕዛዝ ተከትሎ ነው። ዳኛ አን ዶነሊ በጻፉት ትእዛዝ ጉዳያቸው እስኪታይ ከሀገር እንዲወጡ የሚያደርገውን ትእዛዝ ተፈጻሚነት የሚያራዝመው ፈቃድ በሌለበት በፕሬዝደንቱ ትእዛዝ ከተላለፈባቸው ሀገሮች በሆኑ ስደተኞች፣ ቪዛ ባላቸው ሰዎችና ሌሎች ላይ መጠነ ሰፊና ምናልባትም የማይጠገን ቁስሌ ማድረስ አይቀሬ አደጋ ደቃኝ ነው የሚል አስፍረውበታል። ፕሬዚዳንት ትራምፕ በበኩላቸው በስደተኞች ላይ እጅግ ጥብቅ የሆነ ቁጥጥር እንዲደረግ ሲሉ ከአሁን ቀደም በተደጋጋሚ ጥሪ አቅርበዋል በትናንትናው ዕለት ለጋዜጠኞች ማብራሪያ የሰጡ ያስተዳደሩ ባለሥልጣናትም ቀድሞ የነበረውን አሰራርና ስርዓት እጅግ የከፋ ጉድለት ያለበት ነው ሲሉ ተችተዋል በፕሬዚዳንት ኦባማ አስተዳደር ወቅት ስደተኞች ወደ ሀገር ከመግባታቸው አስቀድሞ ዝርዝር ቃለ መጠይቅ እንዲደረግላቸውና በጥብቅ የደህንነት ምርመራ ሂደት ውስጥም እንዲያልፉ ይደረጋሉ። በዚህም ሳቢያ ለአብዛኛው ስደተኞች ሂደቱን ለማጠናቀቅ እስከ ሁለት ዓመት የሚደርስ ጊዜ ሊፈጅ ይችላል። ኒሃድ አዋድ የአሜሪካ እስላማዊ ግንኙነቶች ምክር ቤት የተባለው ተቋም ሥራ አስፈጻሚ ዲሬክተር ናቸው። ለአሜሪካ ድምፅ የኡርዱ ቋንቋ አገልግሎት ሲናገሩም ትራምፕ ያሳለፉት ትዕዛዝ የሚደርስባቸውን መሳደድና ጦርነት ሸሽተው የመጡ ሰዎችን የመቀበል ታሪካዊ እሴት ያፋለስ ነው ብለውታል። ዶናልድ ትራምፕ ተጨባጭነት ያለው የሕግም ሆነ የብሔራዊ ጸጥታ ስጋት ያላቸው ስለመሆኑ አላሳመኑንም። ለምሳሌ ያህል የሶሪያ ስደተኞች ገና ድሮ ቢያንስ ለሁለት ዓመታት የዘለቀ ጊዜ ጥብቅ ምርመራና እጅግ ከፍተኛ የማጣራት ሂደት ውስጥ እንዲያልፉ ተደርገዋል። ቀድሞውኑ በአስፈላጊው የምርመራ ሂደት ውስጥ እንዲያልፉ የተደረጉ በመሆናቸው አደጋ በማምጣት አያሰጉም። ከሶሪያ ተሰደው በመጡት በነኚህ ሰዎችም ሆነ በሌሎች ስደተኞች የተፈጸመ አንድም የሽብር ድርጊት እስካሁን አላየንም ያሉት አዋድ፣ በመሆኑም እርሳቸው ፕሬዚዳንት ትራምፕን ማለታቸው ነው ያሳለፏቸውን ትዕዛዞች ሁሉ በዚህ እውነትነት የሌለው እሳቤ ላይ ማሳደራቸው የአሜሪካን እሴቶች ያላቀፈናም ስነ ምግባር የጎደለው ነው ሲሉ አጥብቀው ተችተዋል። ሀምሳ ሰባት ሀገሮች ያሉት እስላማዊ ትብብር በእንግሊዝኛው አጽሮቱ ኦአይሲ የተሰኘው ድርጅት በዛሬው ዕለት ባወጣው መግለጫ ትራምፕ የወሰዱት እርምጃ ስደተኞችና ከቀያቸው ለመፍለስ የተገደዱ ሰዎች የሚገጥሟቸውን ደንቃራዎችና ፈተናዎች ይበልጡን የሚያወሳስብ ነው ብሏል። ይሄ ወገን ለይቶና መርጦ የሚከናወን እርምጃ የጽንፈኞችን አክራሪ አስተሳሰብ የሚያጠነክርና ለብጥብጥና የሽብር ጥቃቶች ተጨማሪ አቀጣጣይ የሚያድል ነው ብሎታል። ጽንፈኝነትና አክራሪነትን በሁሉም መልኩ ለመዋጋት ዩናይትድ ስቴትስን ጨምሮ ከተለያዩ አጋሮቹ ጋር ተባብሮ እየሰራ ባለበት ወቅት ነው የመጣው ሲል ኦአይሲ በመግለጫው አትተዋል። በፕሬዝደንቱ እገዳ የተላለፈባቸው ሰባቱም ሀገሮች ኢራቅ፣ ሶሪያ፣ ኢራን፣ የመን፣ ሱዳን፣ ሊቢያ እና ሶማሊያ የዚህ ድርጅት አባል ሀገሮች ናቸው። የፕሬዝደንታዊው ትዕዛዝ ቁጥራቸው ሶስት ሺህ የሚጠጋ ሰዎች እዚህ ዩናይትድ ስቴትስ ውስጥ የተገደሉበትን የመስከረም አንዱን የሽብር ጥቃት ቢጠቅሰውም እገዳው ግን አብዛኞቹ የጥቃቱ ፈጻሚዎች ተወላጆቿ የሆኑባትን ሳውዲ አረቢያን አይጨምርም። በሌላ በኩል ኢራን፣ ሶሪያና ሱዳን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሽብር አራማጅ መንግስታት መዝገብ ውስጥ ያሉ ሀገሮች ሲሆኑ ኢራቅ፣ ሊቢያ፣ የመንና ሶማሊያ ደግሞ በሽብርተኛ መሸሸጊያ ሰጪነት የተፈረጁ ናቸው። ትናንትና የኢራን ፓርላማ አፈ ጉባኤ አሊ ላርጃኒ እገዳውን ዘረኝነት ብለውታል። የሽብርተኝነት ተግባር ስጋት አለብን በሚል የኢራንን ስም መክተት ፌዝ ይመስላል። ኢራን ባለፉት ዓመታት ራሷን ችላ ሽብርተኞችን ስትታገል ኖራ፣ አንዳንዶቹ አገሮች በኋላ ነው የገቡት። ይሄ ሚስጥር አይደለም። የኢራን የረዥም ጊዜ ጸበኛ በሆነችው በእስራኤልም ትናንት እሁድ ቴልአቪቭ በሚገኘው ዩናይት ስቴትስ ኤምባሲ ፊት ለፊት አንዳንዶች የፕሬዚዳንት ትራምፕን የኢሚግሬሽን እገዳ ትእዛዝ በመቃወም ሰልፍ አድርገዋል። በአፍሪካ በኩልም የሱዳን የማስታወቂያ ሚኒስትር አህመድ ቢላል ፕሬዚዳንት ትራምፕ የእገዳው የሶስት ወር ወቅት ሲያበቃ እንደሚያነሱት ተስፋ አድርጋለሁ ብለዋል። ክልከላው አሜሪካን ከዓለም እንድትገለል በማድረግም ይጎዳታል ይላሉ የሱዳኑ የማስታወቂያ ሚኒስትር። ሱዳን ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል እንደምትሻ የገለጹት የማስታወቂያ ሚኒስትሩ አገራቸው በሽብርተኝነት አራማጅ አገሮች ዝርዝር ውስጥ የምትካተትበት ምንም ምክንያት የለምም ነው ያሉት። ሱዳን እንደ ሐማስና ሄዝቦላ የመሳሰሉትን ሽብርተኛ ቡድኖች ትደግፋለች በሚል ባሳደረችው ስጋት እንደ አውሮፓውያን የዘመን አቆጣጠር ከ1993 ዓ.ም አንስቶ እንዲሁም ከ1990ዎቹ አጋማሻ አንስቶ ደግሞ አልቃይዳን ለመሳሰሉ ቡድኖች መሸሸጊያና ማሰልጠኛ በመስጠት ተጫውታለች በሚባለው ሚና ሳቢያ በሽብር አራማጅነት ተፈርጃ ቆይታለች። ፕሬዚደንት ትራምፕ ያስተላለፉትን ትዕዛዝ የዩናይትድ ስቴትስ የመወሰኛ ምክር ቤት የጦር ኃይሎች አገልግሎቶች ኮሚቴ አባላት የሆኑት አንጋፋዎቹ ሴኔተር ጆን መኬን እና ሴኔተር ሊንዚ ግራም በአውሮፕላን ጣቢያዎች የተፈጠረው ትርምስ ይህ ትዕዛዝ በሚገባ ያልተጠና መሆኑን የሚያመለክት ነው በማለት ነቀፌታ አሰምተውበታል ሴኔተሮቹ ትናንት እሁድ በጋራ ባወጡት መግለጫ ይህ ትዕዛዝ ስራ ላይ የዋለው ከውጭ ጉዳይ ከመከላከያ ከፍርድ እና ከአገር ደህንነት ሚኒስቴሮች ጋር በቂ ወይም ምንም ምክክር ሳይደረግ ነው የሚሉ ሪፖርቶች በተለይ አሳስበውናል ብለዋል እንዲህ ያለው ችኮላ ውጤቱ ጎጂ ሊሆን ይችላል በማለትም ስጋታቸውን ገልጸዋል። የመወሰኛው ምክር ቤት አንጋፋ አባላቱ ፕሬዚዳንት ትራምፕ በትዊተር በሰጡት ምላሽ ታዲያ ሴናተሮቹን መኬንና ግርሃምን ደካማ የኢሚግሬሽን አቋም በመያዝ ከወነጀሉ በኋላ ይልቁንም በእስልምናው መንግስት ቡድንና ህገወጥ ኢሚግሬሽን ጉዳዮች ላይ እንዲሁም የድንበር ጸጥታ ላይ ብታተክሩ ሲሉ ወቅሰዋል። የዲሞክራቱ የመወሰኛ ምክር ቤት አባል ክሪስ መርፊን በበኩላቸው የሴናተር ጃን መኬንና ሊንዚ ግርሃም መግለጫ ጠንካራ መሆኑን ጠቅሰው አብረዋቸው እንዲታገሉም የምክር ቤቱን አባሎች አሳስበዋል። ይህን አደገኛና በጥላቻ የተሞላ ትዕዛዝ በአስቸኳይ ለመቀልበስ በዚህ ሳምንት ረቂቅ ህግ አቀርባለሁ ብለዋል። ዲሞክራቱ ሴኔተር ክሪስ መርፊ። የመወሰኛው ምክር ቤት የብዙሃኑ ሪፑብሊካን መሪው ሚች መኮነል በበኩላቸው ጠበቅ ያለ የኢሚግሬሽን ቁጥጥር መደረጉን እንደሚደግፉ ገልጸው ሃይማኖትን መሰረት አድርጎ መለየትን ግን እንደሚቃወሙ አስታውቀዋል። ሴኔተር ሚች መኮንል ለኤቢሲ ቴሌቪዥን በሰጡት ቃል የማጣሪያውን ሂደት ጠበቅ ማድረጉ ጥሩ ሀሳብ ይመስለኛል፣ ነገር ግን ደግሞ ጽንፈኛ እስላማዊ ሽብርተኝነት ላይ ለምናካሂደው ጦርነት በጣሙን ከሚጠቅሙን አካላት ውስጥ በሀገር ውስጥ የሚሆን በውጭ ሙስሊሞችም እንዳሉባቸው መዘንጋት የለብንም ብለዋል። ሚች መኮነል የአሪዞናው ሪፐብሊካን የመወሰኛው ምክር ቤት አባል ጄፍ ፍሌክ በበኩላቸው ፕሬዚዳንት ትራምፕ በብሔራዊ ጸጥታ ጉዳይ ያላቸው ስጋት ትክክል ሆኖ ህጋዊ የመኖሪያ ፍቃድ ያላቸውን ጭምር ማሰር ወይም ወደ አገር ውስጥ እንዳይገቡ መከልከል ግን ተቀባይነት የሌለው ነው ብለውታል።